ራሳቸውን ሰላሳ ሦስቱ በሚል ሲጠሩ ከቆዩት 24 ፓርቲዎች ዘጠኙ ትብብር ለዲሞክራሲያዊት ኢትዮጵያ በአጭሩ ትብብር የተሰኘ ቅንጅት መስርተዋል። የትብብሩ መመስረት የ2007ን አገር አቀፍ ምርጫ ታሳቢ ያደረገ መሆኑን አመራሮቹ አስታውቀዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል። የመላው ኢትዮጵያ አንድነት ድርጅት መአድ ፕሬዚደንት ፊርማቸውን ያኖሩልናል። በዚህ መልኩ ተራ በተራ ፊርማቸውን ያስቀመጡ ዘጠኝ ፓርቲዎች ናቸው ትብብር ለዲሞክራሲያዊት ኢትዮጵያ ወይም ትብብር የተሰኘውን ቅንጅት የመሰረቱት። በጥቅምት 2005 ዓ ም የኢትዮጵያ ብሔራዊ ምርጫ ቦርድ የአካባቢ ምርጫን አስመልክቶ በአዳማ ከተማ በጠራው ስብሰባ ላይ የተገናኙ 33 የተቃዋሚ ፓርቲዎች ከቦርዱ ጋር መወያየት እንፈልጋለን በሚል የጋራ ፊርማቸውን አኖሩ። በዚህ ጊዜያዊ አጀንዳ የተገናኙት ፓርቲዎች ቁጥራቸው ወደ 24 ዝቅ ቢልም በምርጫው ወቅትና ከምርጫው በኋላም በጋራ መስራታቸውን ቀጠሉ። ከእነዚህ መሀል ዘጠኙ ናቸው እንግዲህ በትናንትናው ዕለት ቅንጅት የመሰረቱት። ቅንጅቱን የመሰረቱት ፓርቲዎች የትኞቹ እንደሆኑም ሊቀመንበር ሆነው በተመረጡት የኦሞ ህዝቦች ዲሞክራሲያዊ ህብረት መሪ በአቶ ግርማ በቀለ ተገልጿል። ዘጠኝ ፓርቲዎች የሀዲያ ብሔር አንድነት ዲሞክራሲያዊ ድርጅት፣ የመላው ኢትዮጵያ አንድነት ድርጅት፣ የመላው ኢትዮጵያ ዲሞክራሲያዊ ፓርቲ መሄደፓ፣ የመላው አማራ ህዝብ ድርጅት መአሃድ፣ የሶዶ ጎርደና ህዝብ ዲሞክራሲያዊ ድርጅት፣ የኢትዮጵያ ብሔራዊ አንድነት ፓርቲ ይባፓ፣ የኦሞ ህዝቦች ዲሞክራሲያዊ ኅብረት፣ የከምባታ ህዝቦች ኮንግረስ እንዲሁም የጌዶ ህዝብ ዲሞክራሲያዊ ድርጅት ገይድድ በጋራ ሲንቀሳቀሱ ከነበሩት ሀያ አራት ፓርቲዎች ውስጥ ለምን ዘጠኙ ብቻ የሚል ጥያቄ በሥነ ሥርዓቱ ላይ ተነስቷል። ከእነዚህ አብዛኛዎቹ የመድረክ አባል ድርጅቶች መሆናቸውን አመራሮቹ ጠቅሰዋል። መድረክ ሌላ የፓርቲዎች ግንባር በመሆኑና በተመሳሳይ ጊዜ የዚህ ግንባርና የአዲሱ ቅንጅት አባል መሆን ከሕግ አንጻር የማይቻል መሆኑንም ነው የገለጹት። የትብብሩ መመስረት በተቃዋሚዎች መካከል ያሉ ልዩነቶች ተፈጥሯዊ መሆናቸውን የሚያሳይ መሆኑን የስራ አስፈጻሚ ኮሚቴ አባልና የጌዲዮ ህዝብ ዲሞክራሲያዊ ድርጅት ሊቀመንበር አቶ አሌሳ መንገሻ ተናግረዋል። ስለ ልዩነቶቻችን ብዙ ይነሳል ያሉት አቶ አሌሳ ተቃዋሚዎችን የሚያግባቡ ነጥቦች ግን በርካታ መሆናቸውን አስረድተዋል። በዲሞክራሲ ጥያቄ ላይ ልዩነት አለ? በነጻነት ጥያቄ ላይ ልዩነት አለ? በፍትሃዊ ምርጫ ጥያቄ ላይ ልዩነት አለ ወይ? በሰብአዊ መብቶች መከበር ላይ ልዩነት አለ ወይ በሕገ በላይነት ጥያቄ ላይ ልዩነት አለ ወይ? ዛሬ በዓለም ፊት ወገኖቻችን በሳውዲ አረቢያ ለሚደርስባቸው ስቃይ በኢትዮጵያ ያልተመለሱ የፖለቲካ ኢኮኖሚና ማህበራዊ ጥያቄዎች መሠረታዊ ናቸው። አዲሱ የተቃዋሚዎች ቅንጅት መጪሁን የ2007 ሀገር አቀፍ ምርጫ ታሳቢ ያደረገ መሆኑንም አቶ አሌሳ መንገሻ አብራርተዋል። ይሄ ትብብር ለ2007 ምርጫ ከወዲሁ ምን ማድረግ ይጠበቅብናል መዋቅራዊ በሆነ መንገድ የሚለውን ጥያቄ ለመመለስ በእኛ በኩል ያለ ጥረት ነው። ይሄ ከዚህ በኋላ እንደ ትናንቱ ተበታትነን መቀጠል ስለማይገባን የዛሬው ትብብር ለሌሎችም ክፍት ነው። በትብብርነቱ ብቻ በዚህ ተቀናጅተን የሚያበቃ አይደለም። ከዚህ በኋላ ወደ ውህደት መሄድ ነው የምናስበው። በዛ ውህደት መሠረት ነው ምርጫውን አሸጋግረን የምናየው። ከምርጫው በፊት ያንን ውህደት ለማምጣት እንፈልጋለን። ከፓርቲዎቹ ጋር በጋራ ሲሰሩ ከቆዩትና ከሕግ አንጻር የማይቻል በመሆኑ በሚል በቅንጅቱ ካልተካተቱት አንዱ አንድነት ለዲሞክራሲና ለፍትህ ፓርቲ ነው። የፓርቲው ሊቀመንበር ዶክተር ነጋሶ ጊዳዳ የትብብሩ ለዚህ ደረጃ መብቃት የእኛም ውጤት ነው ብለዋል ለቪኦኤ ሲናገሩ ድጋፋቸውንም ገልጸዋል። ይህንን ትብብር ለዲሞክራሲያዊት ኢትዮጵያ የሚለውን ቅርጅት በሚፈጥሩበት ጊዜ እኛ አስተዋጽኦ ስለነበረበት እዚህ ላይ መድረሳቸው በጣም ነው አንድነትም በጣም ደስ የሚለው እና በጎናቸው እንቆማለን። የትብብሩ ስራ አስፈጻሚ ኮሚቴ ባደረገው ስብሰባ አቶ ግርማ በቀለ ሊቀመንበር፣ ዶክተር ይልማ ማሞን ምክትል ሊቀመንበር፣ አቶ ኑሪ ሙደስርን ደግሞ ጸሐፊ አድርጎ መርጠዋል። ፓርቲዎቹ ያጸደቁት ሰነድ ወደ ምርጫ ቦርድ ይላካል። ምርጫ ቦርድም ሰነዱን መርምሮ እውቅና እንደሚሰጥ ይጠበቃል። ትብብር ለዲሞክራሲያዊት ኢትዮጵያ የተሰኘው አዲስ ፓርቲዎች ቅንጅት ይፋ መሆን አብዛኛዎቹን ተቃዋሚዎች ሁለት የተለያዩ ጥምረቶች ውስጥ መግባታቸውን አሳይቷል። አዲስ በተቋቋመው ትብብርና ቀደም ሲል በተመሰረተው መድረክ ውስጥ በብሔር ከተደራጁት ፓርቲዎች ጋራ እንደማይቀናጅ ሲገልጽ የቆየው መኢአድም የአዲሱ ቅንጅት አባል ሆኗል። የ2007ቱ አገር አቀፍ ምርጫ ከሁለት ዓመታት ጊዜ በቀረው በዚህ ሰዓት ግን የተቃዋሚዎች አሰላለፍ ለይቶለታል ማለት እንደማይቻል አንድ የአዲስ አበባ ዩኒቨርሲቲ መምህር ለቪኦኤ ገልጠዋል። በዩኒቨርስቲው የፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ዶክተር ሶሎሞን መብሪን ያነጋገረው የአዲስ አበባ ዘጋቢያችን እስክንድር ፍሬው ነው። ተከታዩን ልኮልናል። ትብብር ለዲሞክራሲያዊት ኢትዮጵያ የተሰኘው አዲስ የተቃዋሚዎች ቅንጅት ይፋ የሆነው ባለፈው ሳምንት መጨረሻ ነው። አባላቱም 33ቱ በሚል ይንቀሳቀሱ ከነበሩት 24 ፓርቲዎች ዘጠኙ ናቸው። በግልጽ እንደሚታየውም ከእነዚህ 24 ፓርቲዎች አብዛኛዎቹ የሁለት የተለያዩ የተቃዋሚ ጥምረቶች አባላት በመሆን የአንድ ዓመት እንቅስቃሴያቸውን ቋጭተዋል። ከመካከላቸው ዘጠኙ የአዲሱ ትብብር አባላት፣ ከተቀሩት የሚበዙት ደግሞ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ አባላት ሆነው ቀጥለዋል። የ2007 ሀገር አቀፍ ምርጫ ከሁለት ዓመታት ያነሰ ጊዜ በቀረው በዚህ ወቅት የሚታየው ሁኔታ በምርጫው ሰዓት ሊኖር የሚችለውን የተቃዋሚዎች አሰላለፍ ከወዲሁ እንደማያሳይ ግን አንድ የአዲስ አበባ ዩኒቨርሲቲ መምህር ተናግረዋል። በዩኒቨርስቲው የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር ሰለሞን መብሪ ለቪኤ እንዳሉት የተቃዋሚዎች አሰላለፍ ገና አለ የለትም። ላለፉት ዓመታት በኢትዮጵያ ሲካሄዱ የነበሩ የፖለቲካ አሰላለፎች በተለይም በምርጫ ዙሪያ ወይንም ምርጫ ወቅት ሊቃረብ አካባቢ የሚደረጉ እንዳልናቸው አይነት ትብብሮች ወይንም መድረክ የመፍጠሩ ነገር ያለ ነው። ግን ገና ከሁለት ዓመት በኋላ ሊካሄድ ለሚችለው ምርጫ ከአሁኑ ጎራዎቹ ታውቋል ወይ ለሚለው በተለይ ከመንግስት ስልጣን ውጭ ያሉ የፖለቲካ ድርጅቶች በአንድ በኩል ለምሳሌ አንድ መድረክ የሚባል አለ። ይሄኛው ደግሞ ትብብር የሚባለው አሁን ያነሳነው አለ። እነዚህ እስከሚመጣው ምርጫ ድረስ ወይንም አልፎ እስከ መሄድ ድረስ ያስተላለፉን ሁኔታ አሳይቷል የሚለው ከባድ ነው። በዚህ በሚመጡ ሁለት ዓመታት ውስጥ እነዚህ ነገሮች ሊቀጥሉ ወይ ሌላ መልክ ሊይዙ የሚችልበት ሁኔታ ስለሚኖር ጥረቶቹን እየተደረጉ ያሉ ሙከራዎችን የመተባበር ሙከራዎችን ከዚህ በፊት እንደተለመደው የነበሩ ሙከራዎችን ያሳይ ይሆናል እንጂ አሰላለፉ ቁልጭ ብሎ ነጥሮ ወጥቷል ወደሚለው መደምደሚያ የሚያደርስ አይመስለኝም። ለምን በተለይ ከመንግስት ስልጣን ውጭ ያሉ የፖለቲካ ድርጅቶች እዚህ ሀገር ውስጥ ብዙ ጊዜ ትብብሮችን በተለያዩ ስሞች ሲያካሄዱ ነበረ። በዛው መጠን በዛው መጠን ሲከፋፈሉ ሲበታተኑ የሚታይባቸውም አጋጣሚዎች አሉት። ለዛ ነው መጀመሪያ አካባቢ ቢሆን ወሳኙ የሀገሪቷ የፖለቲካ ድባብ እነዚህ በሚፈጠሩ ትብብሮች፣ ቅንጅቶች ላይ የራሱ የሆነ ከባድ የሆነ ራሱ የሆነ አስተዋጽኦ ስላለው ነው። ትብብር የተሰኘው የአዲሱ የፓርቲዎች ቅንጅት መመስረት አንዳንድ ተቃዋሚ ፓርቲዎች የአካሄድ ለውጥ ማድረጋቸውንም አሳይተዋል። በዘጠና ሰባቱ ምርጫ ወቅት ተመሳሳይ ፕሮግራም ያላቸው አራት ፓርቲዎች ቅንጅትን ሲመሰርቱ በተለይ ከአባላትና ከቅርንጫፍ ጽፈት ቤቶች ቁጥር አንጻር የመላው ኢትዮጵያ አንድነት ድርጅት መያር ትልቁ ነበር። ያንን ቅንጅት የመሩት የቀድሞው የመኢአድ ሊቀመንበር ኃይሉ ሻውል በቅርቡ ባሳተሙት ሕይወቴና የፖለቲካ እርምጃ በተሰኘ መጽሐፋቸው ገጽ መቶ ሁለት ላይ ሲጽፉ እኔ ሊቀመንበር የሆንኩት መኢአድ ከፍተኛ የአባላት ቁጥርና ጥንካሬ አለው ተብሎ ነው ብለዋል። ከቅንጅት መፍረስ በኋላ መዳከሙ የሚነገረው መኢአድ ከአመለካከት አንጻር ግን የቀደመውን አቋሙን መቀጠሉ ይታወሳል። ከዘጠና ሰባቱ ምርጫ በኋላም የቀጠለው የመኢአድ የትብብር አቋም በብሔር ከተደራጁ ፓርቲዎች ጋር አንቀናጅም የሚል ነው። የመድረክ አባል ያልሆነበት አንዱ ምክንያትም ይሄው እንደሆነ ይታወሳል። መኢአድ አባል የሆነበት አዲሱ የዘጠኝ ፓርቲዎች ቅንጅት ግን ህብረ ብሔራዊም ሆነ በብሔር የተደራጁ ፓርቲዎችን አካቷል። የአዲስ አበባ ዩኒቨርሲቲው ዶክተር ሰለሞን መብሪ የአዲሱን ጥምረትና የመያድን አቋም እንድምታ ያብራራሉ። በጠቅላላው የተለያየ ጎራ ውስጥ ያሉ የፖለቲካ ድርጅቶች በብሔር ወይም በሀገር አቀፍ ደረጃ ባሉት አጀንዳዎች ሲሰባሰቡ የነበሩ ድርጅቶች አንድ ላይ መጥተው የሚሰሩበት፣ አንዳንድ ጊዜ ደግሞ በተለይ በእንደዚህ አይነት ትብብር በሚሏቸው አሰራሮች ውስጥ ያሉ አተካራዎች እየበዙ ሲመጡ ደግሞ እነዛ ነገሮች በብሔር ነው በሀገር አጀንዳ ነው የሚለው ጉዳይ መጥቶ የሚሄድ ነገር ነው። በአሁኑም ተፈጠረ የሚባለው ትብብር ከዛ አይነት ሊነሱ ከሚችሉ አተካራዎች ወደፊት ምን ያህል ነፃ ሊሆን ይችላል የሚለውን መገመት ያስቸግራል። ግን ምንድን ነው ይሄ ተፈጠረ የሚባለው ትብብር የሚያሳየው በአገሪቱ ያሉ የፖለቲካ ድርጅቶች በተለያየ ጊዜ ለመተባበር አብሮ ለመስራት ያላቸውን ፍላጎት ያ ፍላጎት አሁንም መኖሩን የሚያሳይ ነው የሚሆነው። ዶክተር ሰለሞን እዚህ ላይ ለምሳሌ መያደንን እንውሰድ ማሳያ ይሆነናል ብዬ ነው። ሌሎችም ሀገር አቀፍ ፓርቲዎች አሉ። ቅንጅት ውስጥ ከነበረው ተሳትፎ አንጻር ነው መያድን የምወስደው። በ97ቱ ምርጫ ወቅትም ቅንጅት የሚባል ሀገር አቀፍ ፓርቲዎች አራት ሀገር አቀፍ ፓርቲዎች የመሰረቱት ህብረት ነበር። የተቃዋሚዎች የኢትዮጵያ ዲሞክራሲያዊዎች ህብረት የሚባል ነበረ። በብሔር የተደራጁም ሀገር አቀፍም ፓርቲዎች የነበሩበት ከዛን ወቅት ጀምሮ ያራምድ የነበረው አቋም ፓርቲው በብሔር ከተደራጁ ፓርቲዎች ጋር አብርሬ ቅንጅት መፍጠር ወይም ሁደት መፍጠር ይቸግረኛል የሚል ነበር። ከዚህ አንጻር ይሄ ከፍተኛ የአቋም ለውጥ ነው ብሎ መውሰድ ይቻላል። በእርግጥ አሁን የተጠቀሰው የፖለቲካ ድርጅት ከዚህ በፊት እንደተባለው የለም እንደዚህ አይነት አቋም ከሚያራምዱ የፖለቲካ ድርጅቶች ጋር መስራት ያስቸግረኛል የሚልበት ጊዜ እንደነበረ እኔ ማስታውስ አለው። ነገር ግን በአንድ በኩል ደግሞ ስናይ ሁሉም በዚህ ሀገር አሁን ትብብር የፈጠሩት የፖለቲካ ድርጅቶች የተጠቀሰው የፖለቲካ ድርጅትን ጨምሮ ሁሉም በአንድ አሁን በወቅቱ ባለው ለፉት ዓመታት የነበረው የፖለቲካ ድባብ ውስጥ ነው የሚሰሩት እና ስለዚህ በተለይ ደግሞ አብረን እንስራ ብለው ባሰቡበት ሰዓት በተወሰነ መልኩ አንዱ ሌላውን የመቀበል አዝማሚያዎች አሉ። ስለዚህ መያድም ወስዷል ለሚባለው አቋም አንዱ ነው የሚሆነው። ግን ሙሉ በሙሉ የፖለቲካ ድርጅቶች መኢአድንም ጨምሮ በፊት የነበራቸውን አቋም ለቋል ወይንም ያንን ቀይሯል ለሚለው አንደኛ መረጃ ያስፈልጋል፣ ለታዛቢዎች መረጃ ያስፈልጋል። በዚህ ሰዓት እንዲህ አይነት ትብብር ውስጥ በተለይ ለዚህኛው የፖለቲካ ድርጅት መግባት ምን አስፈለገው? ምን ምን የሚሉ ነገሮችን በዛ መልኩ ማየት ያስፈልጋል። በተረፈ ግን ሁሉም የፖለቲካ ድርጅቶች በአሁኑ ወቅት ባለው የአገሪቷ የፖለቲካ ድባብ ውስጥ ነው የሚሰሩትና ከዛ መውጣቱ ለሁሉም የፖለቲካ ድርጅቶች ያንን አልፎ ለመሄድ ያው ብዙ ጊዜ አስቸጋሪ ሆኖ ነው የምናገኘው። የአዲሱ ቅንጅት አላማና ዘላቂነት በግልጽ የሚታወቀው በሂደት መሆኑን ዶክተር ሰለሞን ያምናሉ። ለረጅም ጊዜ አላማ ወይስ ለወቅታዊ የፖለቲካ ስራ የሚለው ወደፊት የሚታይ ነው ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ